ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መስከረም 8 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባትና አዳኒ ፍሳ አየነን። ውሳኔ ህዝብ ይካሄዳል ከተባለባቸው የቅማንት አስራ ሁለት ቀበሌዎች መካከል በስምንቱ ትናንት መካሄዱን የአማራ ብሔራዊ ክልላዊ መንግስት አስታወቀ። በትናንትና ሁለት የህዝበ ውሳኔ የተካሄደው በስምንቱ ቀበሌዎች ነው። ሂደቱን ጠብቆ ለፌዴሬሽን ምክር ቤት ያቀርባል። በዚህም መሰረት የአስተዳደር ስርዓቱ በክልሉ መንግስት ይዘረጋል ማለት ነው። የአማራ ክልል የመንግስት ኮሚኒኬሽንስ ጉዳይ ቢሮ ኃላፊ አቶ ንጉሱ ጥላሁን ናቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና ዜናዎች እናሰማለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የተባበሩት መንግስታት ድርጅትን ታላቅ የሰላም ኃይል እንዲሆን የሚረዱ ድፍረት አዘል ለውጦች እንዲደረጉ ዛሬ ጥሪ አቅርበዋል። ፕሬዚዳንቱ ስልጣን ከተረከቡ ስምንት ወራቸው ሲሆን በሀገሪቱ መሪነት በተባበሩት መንግስታት ድርጅት ንግግር ሲያደርጉ የመጀመሪያቸው ነው። አንድ መቶ ዘጠና ሶስት አባላት ባሉት ድርጅት የሚንጸባረቀው ቢሮክራሲ ማከናወን የሚገባውን ያህል እንዲያደርግ እክል ሆኖበታል እንዳያደርግ እክል ሆኖበታል። የተባበሩት መንግስታት ድርጅት ባለፉት ነገሮች ላይ ማጥበቅ አይኖርበትም ሲሉ መክረዋል። በዓለም ዙሪያ ያሉት ሕዝቦች የሚያምኑት አይነት የተባበሩት መንግስታት ድርጅት እንዲሆን እንፈልጋለን ይህ እንዲሆንም ድርጅቱ ማንኛውም አይነት አስተዳደር ተጠያቂነት እንዲኖረው ማድረግ አለበት። ችግርን ለሚጠቁሙ ሰዎች ዋስትና መስጠት ይኖርበታል። በሂደት ላይ ሳይሆን ውጤት ላይ ማትኮር ይኖርበታል ሲሉ አስገንዝበዋል። ፕሬዚደንት ትራምፕ አያይዘውም የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬሽ ጉተሬሽን በድርጅቱ ለውጥ ለማድረግ ለቀየሱት ራዕይ አሞግሰዋቸዋል። ዘጋቢያችን የሻሳራይ ዝርዝር አላት። ትዝታ በላቸው ታቀርበዋለች። በምርጫ ዘመቻቸው ወቅት የተባበሩት መንግስታት ድርጅትን በሰላ ሂስ ሲጠርቡ የነበሩት ትራምፕ ድርጅቱን ለማሻሻል ባደረጉት ጥረት በማለት ዋና ጸሐፊ አንቶኒዮ ጉተሬዝን ሲያደንቁ ተደምጠዋል። ሆኖም በቢሮክራሲና በብልሹ አያያዝ ምክንያት የጉተሬዝ ጥረት ሙሉ ግቡን አልመታም ብለዋል የተባበሩት መንግስታት ድርጅት ከቢሮክራሲ ይልቅ ሕዝብ ላይ እንዲያተኩር ዋና ጸሐፊው ያደረጉትን ጥሪ እናደንቃለን። የተባበሩት መንግስታት ድርጅት በዓለም ዙሪያ ያሉ ሕዝቦች የሚያምኑት ተቋም እንዲሆንም እንሻለን። ይህ እንዲሳካም ድርጅቱ በአስተዳደሩ ሁሉም እርከን ላይ ያሉትን ተጠያቂ ማድረግ ህጋዊ ያልሆነ ነገር የሚያጋልጡትን መንከባከብ፣ ከሂደት ይልቅ ውጤት ላይ ማትኮር አለበት። የአገሮቻችንን ሕዝቦች ለማክበር ማንም አባል አገር ከሚገባው በላይ ወታደራዊም ይሁን የገንዘብ ሸክም እንዳይጫንበት ማረጋገጥ ይገባናል። እያንዳንዱ የሰላም ጥበቃ ተልእኮም ግልጽና የታወቀ ግብ እንዲሁም የግምገማ መለኪያ እንዲኖረው እንጠይቃለን። ድርጅቱ ያለውን ዋጋ ሊያውቅ ይገባል። የምናሳውቀው ደግሞ እኛ ነን። ፕሬዚደንት ዶናልድ ትራምፕ የተባበሩት መንግስታት ድርጅት ዋና ጸሐፊ ቢሮክራሲን በማስወገድ ጊዜ ያለፈበት ያሉትን አሰራር እንዲያሻሽሉ፣ የድርጅቱን ተልእኮ ከግብ ለማድረስም ጥብቅ ውሳኔ እንዲያስተላልፉ ጥሪ አድርገዋል። አባል አገሮችም ድርጅቱ ከተለምዶ አሰራሩ የሚጸዳበትን መንገድ በመሻትና ራሳቸው ለተሃድሶ ቁርጠኛ በመሆን እንዲተባበሩ ጠይቀዋል። ትራምፕ ፕሬዚደንቱ ነገ ለመጀመሪያ ጊዜ ከዓለም ዙሪያ ለተሰበሰቡ መሪዎች ንግግር ያደርጋሉ። አብዛኞቹ መሪዎች አሜሪካ ፈርስት ወይንም በቅድሚያ አሜሪካ በሚለው የትራምፕ ፖሊሲ ምክንያት ቅሬታ እንዳላቸው ይታመናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከተባበሩት መንግስታት ድርጅት ህንፃ ጋር ትይዩ በሆነ ቦታ ላይ መኖሪያ ፎቅ ለመስራት ሲወስኑ ጠቃሚነቱን በመረዳት ነው ብለዋል። ሚስተር ትራምፕ በመንግስታቱ ድርጅት ውስጥ ለውጥ እንዲደረግ ለሚደግፉ መሪዎች ዛሬ ባደረጉት ንግግር ትልቅ የጥቅም መሠረት እንዳለው ተገንዝቤ ነው የወሰንኩት ብለዋል። ትራምፕ ዓለም አቀፍ ሰማይ ጠቀስ ህንፃ ወይም ትራምፕ ታወር የሚባለው ህንፃቸው ስኬት ያገኘው የተባበሩት መንግስታት ድርጅት ጠቅላይ ጽህፈት ቤት የሚገኘውም እዚሁ በመሆኑ ነው ብለዋል ፕሬዚደንቱ። ፕሬዚደንት ትራምፕ ይህንን የተናገሩት ኒውዮርክ ላይ በዚህ ሳምንት እየተጀመረ ባለው ሰባ ሁለተኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን በተካሄደው ድርጅቱ ውስጥ መደረግ ስለሚያስፈልገው ለውጥ ለመነጋገር አሜሪካ ባዘጋጀችው ስብሰባ ላይ ነው። የኢራቅ ኩርዲስታን ክልል በያዝነው ወር ሊያካሂደው የነበረው የነጻነት ህዝበ ውሳኔ እንዲቆም የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ ያቀረቡትን ጥያቄ የኢራቅ ከፍተኛ ምክር ቤት አጽድቋል። ስለ ህዝበ ውሳኔው ህጋዊነት እስከሚመረምርበት ጊዜ ድረስ የህዝበ ውሳኔው ድምፅ መስጠት ይቆያል ሲል ከፍተኛው ፍርድ ቤት ዛሬ አስታውቋል። የሀገሪቱ ጠቅላይ ሚኒስትር በኩርዲስታን ረፈረንደም የመካሄዱን ጉዳይ እንደሚቃወሙ በተደጋጋሚ ሲናገሩ ቆይቷል። ባለፈው ቅዳሜ ከአሶሽትድ ፕሬስ የዜና አገልግሎት ጋር ባደረጉት ቃለመጠይቅ ለነጻነት የሚደረገው ህዝበ ውሳኔ የኢራቅን ሉዓላዊነት የሚዳፈር አደገኛ ተግባር ነው ብለዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሶሪያው የተራዘመ የእርስ በርስ ጦርነት ሲቪሎች ላይ ወንጀል የፈጸሙ ሁሉ ለፍርድ እንዲቀርቡ የተባበሩት መንግስታት ድርጅት መርማሪዎች ጥሪ አቀረቡ። የሶሪያ ዓለም አቀፍ መርማሪ ኮሚሽን ለመንግስታቱ ድርጅት የሰብአዊ መብቶች ጉባኤ ዛሬ ያቀረበው ሪፖርት በሁሉም ተፋላሚ ወገኖች ተፈጽመዋል ያለውን በርካታ አሰቃቂ በደልና የሰብአዊ መብቶች ጥሰቶች ዘርዝሯል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። ኮሚሽኑ በሶሪያ ተፈጽሟል ላሉ በደል ክስ መስርቶ ወንጀለኞቹ ለፍርድ እንዲቀርቡ ላቀረበው ጥሪ መፍትሔ ባለመስጠታቸው በዓለሙ ድርጅት አባል ሀገሮች ላይ ትዕግስቱ ተሟጧል። የኮሚሽኑ ሊቀመንበር ሴርጊዮ ፒኔሮ በጸጥታው ምክር ቤት ሶሪያን አስመልክቶ በተፈጠረው አጣብቂኝ ማዘናቸውን ገልጸዋል። እንዲያውም ለስድስት ዓመታት የዘለቀውን የእርስ በርስ ጦርነት አስከፊ ሲሉ ጠርተውታል። በዓለሙ ድርጅት ላሉ የሰብአዊ መብቶች ጉባኤ ልዑካንም ሲናገሩ አሁንም በሶሪያ ሲቪሎች ሆን ተብሎ ጥቃት የተፈጸመባቸው የሰብአዊ እርዳታ እንዳያገኙ እየተከለከሉና በኃይል ከቀያቸው እንዲፈናቀሉ እየተደረጉ ናቸው ብለዋል። ብዙዎቹ ሶሪያውያን እየተገደሉና የአካል ጉዳት እየደረሰባቸው መሆኑንም አስረድተዋል። ባለን ስልጣን መሰረት የምንወስደው ኃላፊነት አለ። ሆኖም ያላንዳች ጥርጥር ሕገወጥ ኬሚካል የጦር መሳሪያ ሲቪሎችን ለማጥቃት ጥቅም ላይ መዋሉን መመርመርና ወንጀለኞቹን በዓለም አቀፍ ሕግ መሠረት ይዞ ለፍርድ ማቅረብ ወሳኝ ነው። በብዙ አጋጣሚዎች የመንግሥቱ ኃይሎች ተቃዋሚዎች በሚቆጣጠሯቸው አካባቢዎች ባሉ ሲቪሎች ላይ ኬሚካል የጦር መሳሪያ ተጠቅመዋል። በኮሚሽኑ ሊቀመንበር ሴርጊዮ ፒኔሮ መግለጫ መሠረት አብዛኞቹ ሴቶችና ሕፃናት የሆኑ ሰማንያ ሲቪሎች በመርዛማ ጦር መሳሪያ ተገድለዋል። ሌሎች ብዙዎች ጉዳት ደርሶባቸዋል። ጥቃቱ የደረሰውም የሶሪያና ሩሲያ ኃይሎች ሰሜን ሐማና ደቡብ ኢድሊብ ውስጥ የሕክምና ተቋማትን ኢላማ አድርገው ባካሄዱት የአየር ድብደባ ዘመቻ ወቅት ነው ሲሉ ሊቀመንበሩ አክለዋል። የህንድ መንግሥት ከሚያንማር ሸሽተው ህንድ የገቡትን አርባ ሺ የሚሆኑ ሆሪንጋዎችን ሮሂንጋዎችን ለማስወጣት ማቀዱን በመቃወም የተሰበሰቡ ፊርማዎች ለህንድ ከፍተኛ ፍርድ ቤት ቀርበዋል። ከፍተኛው ፍርድ ቤት ዛሬ ተመልክቶታል። የህንድ መንግስት ሮሂንጋዎቹ ህገወጥ ፍልሰተኞች ናቸው፣ አንዳንዶቹም በሀገሪቱ ላይ የጸጥታ አደጋ ይደቅናሉ ሲል ተከራክረዋል። ሮሂንጋዎቹን የሚወክለው ጠበቃ ደግሞ የህንድ ህገ መንግስት ለሁሉም ሰዎች ዜጋ ያልሆነትንም ጨምሮ እኩል መብትና ነጻነት ይሰጣል ሲል አስረግጧል። የፍርዱ ሂደት በመጨወር ይቀጥላል። መሳሪያ የታጠቁ ቁጥራቸው 24 የሚሆን የዩናይትድ ስቴትስ የጃፓንና የደቡብ ኮሪያ የጦር አይሮፕላኖች በኮሪያ ባሕረ ገብ መሬት ላይ በረዋል። ዛሬ ሰሜን ኮሪያ በቅርቡ ለወነጨፈችው ሚሳይል ምላሽ ነው ስትል ዩናይትድ ስቴትስ ገልጻለች። የዩናይትድ ስቴትስ መከላከያ መስሪያ ቤት በገለጸው መሰረት ተዋጊ ጄቶቹ በደቡብ ኮሪያ የልምምድ ርቀት የብቃት ልምምድ ለማድረግ ሕያው መሳሪያ ተኩሰዋል። አራት የጃፓን ኤፍቱ ተዋጊ ጄቶች ለተጨማሪ ልምምድ በጃፓን ኪዩሹ አጠገብ ከአሜሪካና ከደቡብ ኮሪያ ኃይሎች ጋር ተቀላቅለዋል። የዜናው ሰዓት አበቃ። ይህ የአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12 በ110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሰዓት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የሰኞ መስከረም 8 2010 ዓ.ም ምሽት ፕሮግራም ነው። ክቡራትና ክቡራን፣ በምሽቱ ዝግጅታችን በርከት ያሉ ዘገባዎችን ይዘናል ከኢትዮጵያና ከዓለም ዙሪያ። በአማራ ክልል ትናንትና የተካሄደው የቅማንት ሪፈረንደም አንዱ ነው። ውሳኔ ህዝቡ እየተካሄደ ነው ያለው። የውሳኔ ህዝቡ በትናንትናው ዕለት ተካሂዷል። ያንን የሚመለከት ዘገባ ይዘናል። እንደዚሁም በኦሮሚያና በሶማሌ መካከል ያለውን ግጭትም አስመልክቶ አዳዲስ መረጃዎችን የያዙ ሪፖርቶችን ይዘናል። በደቡብ አካባቢ በጉጅና በቡርጂ አካባቢ ያሉ ግጭቶችንም የሚመለከት ሪፖርት አለን። አሁን ወደ ተከታዩ ዘገባችን እናልፋለን። ቀጥሎ የምናቀርብላችሁ ዘገባ ዘገባዎቻችን እየተዘጋጁ ናቸው። እስከዛ ድረስ ለምሽቱ ያለንን የአፍሪካ ነክ ርዕሶችን ዘገባ እናቀርባለን። የካሜሩን መንግስት ቦኮ ሃራም በሚያደርስባቸው ጥቃቶች ምክንያት ነዋሪ አልባ ሆነው በነበሩ የሰሜኑ ክፍል አካባቢዎች ትምህርት ቤቶች እንዲከፍቱ አዟል። ይሁንና አሁንም የጸጥታው ሁኔታ ስለሚያሰጋ ብዙም ተማሪዎች አልገቡም፣ ይላል የሪፖርተራችን ሞኬል ዊን ኬንድ ዜቃ ዘገባ። ከካሎ ፋንታ ካሜሩን አዳነች ፍሳይት ታቀርበዋለች። ከናይጄሪያ ጋር በሚዋሰነው ድንበር ካለችው ፎቶቆል ከተማ 13 ኪሎ ሜትር ርቆ በሚገኘው መንደር ጥሪዋ ላይ ያለው አንደኛ ደረጃ ትምህርት ቤት እንዲከፈት ትዕዛዝ ተላልፎ ነበር። ይሁንና የሄደ ሰው አልተገኘም። ትምህርት ቤቱ የተዘጋው ከሁለት ዓመታት በፊት ቦኮ ሓራም መንደሩን ካጠቃ በኋላ ነው። የቦኮ ሓራም ጽንፈኛ አማጽያን ሰላሳ በሚሆኑ ሲቪሎች ላይ ቶክስ ከከፈቱ በኋላ በእሳት አቃጥሎ ገደሏቸው። አምሳ የሚሆኑትን ደግሞ ቆሰሉ። ከጥቃቱ ተርፈው ያመለጡ ሰዎችም አሉ። የቦኮ ሓራም ጥቃት ከሶስት ዓመታት በፊት ከሰሜን ናይጀሪያ ወደ ካሜሩን ከተስፋፋበት ጊዜ አንስቶ በአጠቃላይ በሰሜን ካሜሩን ሁለት መቶ ሺህ የሚሆኑ ሰዎችን ከመኖሪያቸው አፈናቅሏል። ካሜሩን መንግስት ከቅርብ ጊዜያት አንስቶ የተፈናቀሉት ሰዎች ወደ አካባቢያቸው ተመልሰው እንዲያርሱ ሲጠይቅ ቆይቷል። ርቆ በሚገኘው የሰሜን ክልል ቢያንስ አርባ ትምህርት ቤቶችን መልሶ ከፍቷል። አሚኖ ሳንዳ ዟዟ የአካባቢ አንደኛ ደረጃ ትምህርት ቤት ኃላፊ እንዲሆኑ በመንግስት የተላኩ ናቸው። ባለፈው ዓመት 124 ትምህርት ቤቶች ተዘግተው እንደነበርና ሲካሄድ የቆየው የአጥፍቶ መጥፋት ጥቃት ላለመከፈት ምክንያት እንደሆነባቸው ነው ዟ ያስገነዘቡት። ይሁንና ውላድሮ ግባቸው ሁሉንም የተዘጉት ትምህርት ቤቶችን መልሶ መክፈት እንደሆነ ነው የገለጹት። ናይጄሪያና ክልላዊ ወታደራዊ ኃይሎች አብዛኞቹን ቦኮ ሐራም ተቆጣጥሯቸው የነበሩትን ግዛቶች አስመልሰዋል። ይሁንና የቦኮ ሐራም አማጽያን አሸባሪዎች አሁንም አደጋ መደቀናቸው አልቀረም። ዓለም አቀፍ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል እንደሚለው ካለፈው መያዝያ ወር አንስቶ የአጥፍቶ መጥፋት ጥቃት በተባባሰበት ወቅት የሲቪሎች ሞት እየበዛ ሄዷል። በሰሜን ምስራቅ ናይጄሪያና ርቆ በሚገኘው ሰሜን ካሜሩን ቢያንስ 381 ሰዎች ተገድለዋል ብዙ አስተማሪዎች አሁንም ቢሆን ለሕይወታቸው ስለሚሰጉ ወደ ስራቸው እንዳልተመለሱ ርቆ የሚገኘው ሰሜናዊ ካሜሩን ክልል አስተዳዳሪ ሚድጂያዋ ባካሪ ገልጸዋል። ከአራት መቶ በላይ የሚሆኑ ቦኮ ሐራም በሚፈጽማቸው ጥቃቶች ምክንያት ስራቸውን ትቶው የሄዱ አስተማሪዎች ወደ ስራቸው እንዲመለሱ ተጠይቀው አንመለስም ብለዋል ይላሉ አስተዳዳሪው። እነዚህ አስተማሪዎች በካሜሩን ሲቪል ሰርቪስ የሥነ ሥርዓት መማክርት ፊት እንደሚቀርቡም ገልጸዋል። አካባቢያቸውን ለቀው የተፈናቀሉት ሰዎች ወደ መንደሮቻቸው እንዲመለሱ ለማመቻቸት የአካባቢ ባለሥልጣኖች ከሀገሪቱ ወታደራዊ ኃይልና ከራስ መከላከል ቡድን ጋር በመተባበር ስትራቴጂ ማውጣታቸውን ሚድጂያዋ ባካሪ ጠቁመዋል። በአንዳንድ ለቦኮ ሐራም ጥቃት የተጋለጡ አካባቢዎች ወታደራዊ ኃይል ተማሪዎችን በትምህርት ቤቶች ሲያስተምር ቆይቷል፣ ይላሉ አስተዳዳሪው። ለአንድ ሰው የትምህርት ዕድል ማግኘት መሰረታዊ የሰብአዊ መብቱ በመሆኑ ነው ለትምህርት ቤቶች መከፈት ቅድሚያ የምንሰጠው ሲሉም አስረድተዋል። ፎቶኮል በተባለችው የድንበር ከተማ በሚገኘው የመንግሥት ሁለተኛ ደረጃ ትምህርት ቤት በያዝነው ሳምንት ወደ ትምህርት ገበታቸው እንዲመለሱ ከሚጠበቁት 1700 ተማሪዎች 900 የሚሆኑት ወደ ትምህርት ቤት ተመልሰዋል። የሁለተኛ ደረጃ ተማሪዎች ወደ ትምህርት ቤት ለመመለስ መቻላቸው እንዳስደሰታቸው ለአሜሪካ ድምፅ ተናግረዋል። ሆኖም ስጋት እንዳለባቸውም ከመናገር አልተቆጠቡም። አንዳንዶቹ ተማሪዎች ቦኮ ሐራም ትምህርት ቤቱን ከሁለት ዓመታት በፊት ባጠቃበት ወቅት ስለተገደሉትና ስለቆሰሉት ጓደኞቻቸው ተናግረዋል። ከአስተማሪዎቹ አንዱ በትምህርት ቤቱ የጸጥታ ጥበቃ መጠናከሩን ገልጸዋል። ተማሪዎቹ ሁሉ ወደ ተቋሙ ከመግባታቸው በፊት በሚገባ ይፈተሻሉ ብለዋል አስተማሪው። አጥፍቶ ጠፊዎች በትምህርት ቤቱ አካባቢ ባሉ ጫካዎች ተደብቀው ጥቃት እንዳያደርሱ ለመከላከል ሲባል ዛፎቹን በሙሉ እየቆረጡ መሆናቸውንም አስተማሪው አስረድተዋል። የካሜሩን መንግስት አሁን ትምህርት ቤቶች እንዲከፈቱ ማድረጉ መሆን ካለበት ጊዜ የፈጠነ አይደለም ይላል። ቦኮ ሐራም ካለፈው ግንቦት ወር ወዲህ በአካባቢው የግፍ ግድያ አልፈጸመም። የአጥፍቶ መጥፋት ጥቃትን ለመከላከል በቂ እርምጃዎች ተወስደዋል ይላል የሀገሪቱ መንግስት። አድማጮች ካሜሩን ውስጥ በቦኮ ሐራም ጥቃት ምክንያት ተዘግተው የቆዩትን ትምህርት ቤቶች መልሶ ለመክፈት ስለሚደረገው ጥረት የተቀናበረው ዝግጅት እዜ ላይ ያበቃ። ሳምንት በሌላ ርዕስ ክንገናኝ። በደህና ቆዩን። ክቡራትና ክቡራን አድማጮች አሁን በኦሮሚያና በሶማሌ ክልሎች አካባቢ ያሉ ሁኔታዎችን ወደሚመለከተው ዘገባ እናልፋለን። በኦሮሚያና በሶማሌ ክልሎች አዋሳኝ ወረዳዎች ላይ ተስፋፍተው እጅግ የበዛ ሕይወት ያጠፉት ጥቃቶችና ግጭቶችን ለማስቆም ጥረት እየተደረገ ባለበት ጊዜ ባሌ ዞን ውስጥም ትናንት በተፈጸመ ጥቃት ዐሥራ ስድስት ሰው መገደሉ ተገለጸ። በኦሮሚያ የባሌ ዞን የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አቶ ከድር ዋዶ ማምሻውን በሰጡን መግለጫ የሶማሌ ልዩ ፖሊስ አባላት ናቸው ያሏቸው በከባድ የታጠቁ ሰዎች ትናንት እሁድ ከቀትር በኋላ በዳዌ ቃቻ ወረዳ አዴ አራጋ ቀበሌ ጥቃት መክፈታቸውንና ሰው ላይ እየተኮሱ መግባታቸውን አመልክተዋል። ትላንትናና ዛሬ ያው በዞናችን ውስጥ ዳዊቃቸን በሚባል ወረዳ አዴ አርአጋ የሚባል ቀበሌና ቢቆ ዞንና ቴሶ ቢዮ በሚባል ልዩ ስም ልማት ቡድን ውስጥ ከሶማሌ ክልል ጎሮ በበቅሳ ከሚባል ወረዳ አጥቆ የመጣ ኃይል ልዩ ፖሊስ የሚባለው ከአካባቢ ነዋሪዎች ጋር በተፈጠረው ግጭት የአስራ ስድስት ሰው ህይወት ሊያልፍ ችለዋል። ለመሆኑ የሶማሌ ክልል ፖሊስ ለምን ይሆን እንዲህ በተደራጀ ሁኔታ ወደ አዴ አራጋ ቀበሌ የገባው? ቀበሌው በየትኛው ክልል የሚተዳደር ስፍራ ነው? አቶ ከድርዋዶ ይመልሳሉ። ይሄ ግጭት ትላንትና ከሰባት ሰዓት አካባቢ በኋላ ነው የተጀመረው። አካባቢ ያለው ህብረተሰብ ይሄ ቦታ ከዱሮም ከጥንትም ጀምሮ በኦሮሚያ ክልል በዚህ ወረዳ ውስጥ የሚገኝ ቦታ ነው ይሄ ከዚያ ተደራጅቶ የመጣው የታጠቀ ሀይል ፖሊስ የሚባለው በተደራጀ ሁኔታ ህዝቡን ከፍተኛ ጥቃት በማድረግ ህዝቡን በማፈናቀል እነዚህን ነዋሪዎች ንጹሀን ነዋሪዎች ህይወታቸው እንዲያልፍ የተደረገበት ሁኔታ ነው ያለው። ይሄ ውዝግብ ብዙ ከቆላማ ወረዳዎች ጋር የቆየ ጉዳይ ነው። ስምንት አርብቶአደር ወረዳዎች አሉን። ስምንቱም ውስጥ በተከታታይ ሲከሰት የነበረና በተለ በተለየ ዘንድረው የተለየ የሆነበትና ይሄ የታጠቀው ልዩ ፖሊስ የሚባለው ህብረተሰቡን በመሬት ይገበኛል ጥያቄ ብዙ ጥቃትና ብዙ ህይወት ያለፈበት ሁኔታ መሆኑን ነው ያየ ነው። ይህ በስምንቱ አጎራባች ወረዳዎች ባሏቸው ውስጥ ከር ከብት አርቢዎች በሚኖሩባቸው አካባቢ ወትሮም ቢሆን የግጦሽና ከውሃ ጋር የተያያዙ ግጭቶች የተለመደ ቢሆኑም የትናንትናው ጥቃት ግን የተለየ ነው ያሉበትን ሁኔታ የዞኑ የመንግስት ኮሚኒኬሽን ጽሕፈት ቤት ኃላፊ እንዲህ ይገልጻሉ። ከዚህ በፊት ያው ህብረተሰብ በሳርና በውሃ ላይ አርብቶ አደሩ እርስ በርስ የመጋጫጫት ሁኔታ በፊትም የነበረ ነው። ይሄ ከዛ ለየት ያለ ከህብረተሰቡ ጋር የማመጥን ራሱን ያደራጃ በትጥቅም በሎጂስቲክም የተደራጀ ኃይል መጥቶ ህብረተሰቡን ካለበት አካባቢ ያፈናቀለና ህብረተሰቡም ከራሱ ቄኤ ራሱን መብት ለማስከበር በዚህ መካከል ከፍተኛ ውጊያ የተካሄደበት ሁኔታ እና በዚህ ላይ ከኛ በኩል እነዚህ ንጹሃን ዜጎች ህይወታቸው ያለፉበት ሁኔታ ነው ያለው። ሌላም የቆሰለም አለ የተፈናቀለም ያለበት ሁኔታ ነው ያለው። ይሄ አሳዛኝ ጉዳይ ነው። ፌዴራል መንግስትና የክልል መንግስትም ተደራጅቶ በቅንጅት እየተሰራ ያለበት ሁኔታ። ጥቃት የፈጸሙት ሰዎች የሶማሌ ክልል ልዩ ፖሊስ አባላት ናቸው ብለውኛል በምን አወቃችሁ የልዩ ፖሊስ አባላት መሆናቸውን? የክልሉ እነዚህ ከዚህ በፊትም ልዩ ፖሊስ በሁሉም ወረዳ ላይ ችግር ሲፈጥሩ የነበሩ መሆኑን በግልጽ ይታወቃል። ይሄ የተደራጀ ልዩ ፖሊስ የሚባለው ሰልጥኖ የተሟላ ማቴሪያል አለው። ይሄ እንደመሆኑ ምንም ጥርጥር የለውም። ህዝቡ ያውቃል። መረጋገጫውም ህዝቡ ነው። ለመሆኑ የቆሰለም ይሁን ወይም ሌላ ጉዳት የደረሰበት ወይም የተያያዘ አለ ከመሃላቸው ጥቃት ካደረሱት ከዚህ በፊት በተደረገውም አሁንም በተደረገው የተሰዉም አሉ። የተያዙም አሉ የተለያየ መስረጃዎች አለን። ይሄ ልዩ ፖሊስ አርብቶ አደር ሳይሆን ራሱን የተደራጀ የታጠቀ ኃይል ስለመሆኑ ከዚህ በፊትም መስረጃ ያለን መሆኑን በዚህ አጋጣሚ ሊገልጽል ይችላል ነው። አሁን እንግዲህ ከመሀላቸው የተገደለ ካለ በምን ሁኔታ ነው የተገደለው? እስቲ እሱን ይንገሩኝ። በሚደረገው ጦርነት እንግዲህ አርብቶ አደሩም የራሱን መብት ለማስከበር ይከላከላል። በመከላከል በራሱ ቦታውና በመብቱ ላይ መጣውን ዝም ብሎ አይቀበልም። በፊልሚያውና በተደረገው ጦርነት ነው ህይወታቸው ሊያርፍ የቻለው። ከቴሶ ብዮ አካባቢ የተገደለው ሰው አስራ ስድስት ነው ብለውኛል። ከእነሱ ውስጥ ከአጥቂዎቹ ወገን ስንት ሰው ተገደለ? እሱ እንደ ከእነሱም የተገደለ ከአስር በላይ አንድ አስር ይባላል፣ አንድ ሀያ ይባላል። ከእነሱም ሰው ህይወት እንደጠፋ ነው። ከሁለቱም የሰው ህይወት መጥፋት የለበትም። ለ በከባድ ሁኔታ የቆሰሉ አራት ሰዎች ወደ ጊንር ሪፈራል ሆስፒታል መላካቸውና ሌሎች በአካባቢው ጤና ጣቢያ ህክምና ማግኘታቸውን አቶ ከድር ዋዶ ገልጸዋል። ትናንት ሌሊቱን ፌዴራሉ መንግስት የመከላከያ ሰራዊቱን ወደ አካባቢው ልኮ አሁን ሰፈሩን ተቆጣጥሮ እያረጋጋ ያለው ያው ፌዴራል ኃይል መሆኑን አቶ ከድርዋዶ አመልክተዋል። ይህ በእንዲህ እንዳለ ይህንን ለወራት የዘለቀውን የሶማሌና የኦሮሚያ አዋሳኝ አካባቢዎች ጥቃቶችና ግጭቶች ለማስቆም ፌዴራል ኃይሎች ወደ አካባቢው ዘልቀው እንዲያረጋጉ ማዘዛቸውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት ማስታወቃቸው ይታወሳል። ከሁለቱም ክልሎች የሀገር ሽማግሌዎች ጋር የተገናኙት ጠቅላይ ሚኒስትር ኃይለ ማርያም ሁኔታውን ለማባባስ የሚችሉ አድራጎቶችን ከመፈጸም ሁሉም ወገኖች እንዲቆጠቡ አሳስበዋል። ይህ በእንዲህ እንዳለ የኦሮሚያና የሶማሌ ክልሎች ፕሬዚደንቶች መግለጫዎችን ሰጥተዋል። ሁለቱም ፕሬዚደንቶች በተፈጠረው ሁኔታ ማዘናቸውን አስታውቀዋል። ሁለቱም ፕሬዚደንቶች ሁለቱንም ህዝቦች ህዝቦቻችን እያሉ ጠርተዋል። በተፈጠሩት የሰው ህይወት ባጠፉ ህዝብን ባፈናቀሉና ንብረት ባወደሙት ጥቃቶች ላይ እጃቸው ያለ በህግ እንዲጠየቁ የኦሮሚያ ፕሬዚደንት አቶ ለማ መገርሳ አሳስበዋል። ምግብ በንጹሐን ዜጎች ላይ የደረሰው ግድያ አለ በሶማሌ ወንድሞቻችንም ላይ በኦሮሞ ቤተሰቦቻችንም ላይ የደረሰው አሰቃቂ ግድያ እጅግ ያሳዘነን ሁላችንም የምናወግዘው እኩይ ተግባር በወዳኛ ወገንም በኦሮሞዎች ላይ የተፈጸመው ግድያ የሚሆን በሶማሌ ወንድሞቻችን ላይ የተፈጸመው ግድያ ግለሰቦች ወንጀለኞች ናቸው የፈጸሙት ግድያ እንጂ በማንኛውም መስፈርት የሶማሌን ሕዝብ የማይወክል የኦሮሞንም ሕዝብ የማይወክል የሁለቱም ህዝቦች ታሪክና ባህልም የማያንጸባርቅ የግለሰቦች ወንጀል እና ድርጊት ስለሆነ ሁላችንም የምንኮንነው የምናወግዘው ተግባር ነው። ይሄ እንደተጠበቀ ሆነው ይህ ግጭት ብዙ ጉዳቶችን አደርሷል። ብዙ ጉዳቶችንም እያደረሰ ነው። እንደ ቀላል ሊታይ የሚችል ነገር አይደለም። ጉዳዩ ከድንበርም የዘለለ አጠቃላይ እንደምታው አጠቃላይ ሁኔታውን ስናይ አዝማሚያው አደገኛ ነው። ተዋልደው ተፋቅረው ተባብረው የጋራ ማህበራዊ ሴትን አዳብረው ይኖሩ በነበሩ ህዝቦች መካከል ከቅራኔም አልፎ መቃቃርን ያ ለዘመናት የተገነባውን አንድነት ወደ ማፍረስ የሚወስድ አዝማሚያዎች እየታዩ ያሉ ስለሆነ አዝማሚያው እጅግ በጣም አደገኛ ነው። ይሄ ጉዳይ በዚህ መልኩ የሚቀጥል ከሆነ በሀገርም ላይ ሊያደርስ የሚችለው ጉዳት ቀለል አይሆን። በዜጎቻችን ላይ የደረሰው የህይወት ጉዳት ብቻ ሳይሆን ታይቶ በማይታወቅ መልኩ በርካታ ከሀምሳ ሺዎች በላይ ከህፃን እስከ አዛውንት ከኑሮው ከቀዬው ተፈናቅሎ ሜዳ ላይ ሲወድቅ ሊደርስ የሚችለው የሞራል ውድቀት እና ኪሰራ እጅግ በጣም ከባድ ስለሆነ ሁላችንም ተባብረን ህዝባችንን ይዘን ሰርተን ማስቆምና ሰላምና ማረጋጋቱን ማምጣት ብሎም ህዝባችን ወደ ቀዬው ተመልሶ የተፈናቀለው ህዝባችን ለዘመናት ያፈራቸው ንብረቶች አሉት። ንብረቱ ሳይነካበት ወደ ቀዬው ተመልሶ ህይወቱንም የሚመራበት በዚህ ውስጥ ደግሞ የሰውን ህይወት በማጥፋትም ወንጀል የሰሩ ግለሰቦችም ለህግ ቀርቦ የሚጠየቁበት እንዲሁም ማናቸው በዚህ ውስጥ በቀጥታም ይሁን በተዘዋዋሪ እጃቸው በዚህ ግጭት ውስጥ ያስገቡ አካላትም እጃቸውን እንዲያስወጡ እና ከማንም ከምንም በላይ ደግሞ ይህንን ተግባርና ድርጊት ህዝቡ እንዲያወግዝ፣ ህዝቡ እንዲያወግዝ በማድረግ የሚመለከተን የሁለቱ ክልል መንግስታት፣ እንዲሁም የፌዴራል መንግስት ከማንም በላይ ደግሞ ህዝባችን በዚህ ጉዳይ ላይ ከማንም በላይ መስራት ያለበት ህዝቡ ስለሆነ ይሄንን ተረባርበን ጊዜ የሚሰጠው ጉዳይ ስላልሆነ ይህንን ማድረግ አለብን። በሌላ በኩል ደግሞ የሶማሌ ክልል ፕሬዚደንት አቶ አብዲ መሐመድ ዑመርም በተፈጠረው ሁኔታ ማዘናቸውን ገልጸው መቆም እንዳለበት ጠይቀዋል። ይህን ያህል መፈናቀል አልነበረም እስከዚያ ድረስ። ከዚህ በፊት በአንድ አካባቢ ግጭቶች በሚነሱበት ጊዜ የተወሰነ በድንበር አካባቢ መፈናቀሎች ይኖሩ ነበረ ግን በሶማሌ ክልል ውስጥ ውስጥ የሚኖሩ ከተማዎች በዝጋት ገብቶ አያውቅም ነበር። ኦሮሚያ ውስጥ የሚኖሩ ሶማሌም በዝጋት ውስጥ ገብቶ አያውቅም ነበር። አሁን ግን የአወዴ ኢንሲደንት በኢትዮጵያ ያልታየ የኦሮሞ ካልቸር ያልሆነ የሶማሌ እና የኢትዮጵያ ካልቸር ያልሆነ ነገር ተፈጠረ ማለት ነው። ለምሳሌ ኦሮሞ በመሆን ማፈናቀል ኦሮሞ በመሆን ብቻ ምንም ሳያጠፋ ማፈናቀል፣ ኦሮሞ ሶማሌ በመሆኑ ብቻ ያለ ምንም ምክንያት ሳይፈጠር አወዴ ላይ ከድንበር ግጭት ውጪ ኢቪን እንደውም ለሰላሳ አመት የኖረ ምስቶቻቸው በሙሉ ኦሮሞ የሆነው ማለት ነው። የኦሮሞ ህዝብም እዛ ላይ ከፍተኛ ማድን የማድን ስራ ሰርተዋል፣ ህዝቡ ማለት ነው። እዛ ላይ የተፈጠረው ለየት ያለ በጣም በቃ እንደ ክልል ከፍተኛ ሃዘን የተሰማን ድርጊቶች የኦሮሞ ካልቸር ድርጊት ያልሆነ የሶማሌ ካልቸር ድርጊት ያልሆነ ለየት ያለ የሌላ አገር ካልቸር የሆነ ግጭቶች መቆም አለበት። መቆም አለበት። ሰው ምንም ሳያጠፋበት ኦሮሞ ስለሆነ ብቻ መጉረት ያለበት፣ ሶማሌ በመሆኑ ብቻ መጉረት ያለበት ትናንት ከቀትር በኋላ ባሌ ዞን ውስጥ የተፈጠረውና የተፈጠረው ግጭት እነዚህ የማረጋጋትና ጣልቃ የመግባት ቃላት እየወጡ ባሉበት ሁኔታ ነው። ቢያንስ ከ16 ያላነሰ ሰው ሕይወት ያጠፉት የሶማሌን ክልል ቃል አቀባይና ፕሬዚደንቱን ራሳቸውንም አግኝተን ለማነጋገር ያደረግናቸው በርካታ ጥረቶች ለዛሬ ሳይሳኩ ቀርተዋል። ህዝበ ውሳኔ ይካሄዳል ከተባለባቸው የቅማንት አስራ ሁለት ቀበሌዎች መካከል ትላንት በስምንቱ መካሄዱን የአማራ ክልላዊ አስተዳደር የኮሚኒኬሽንስ ጉዳዮች ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አቶ ንጉሱ ጥላሁን እንደገለጹት በአራቱ ቀበሌዎች ግን የህዝብ ጥያቄዎች ስለተነሱና እነዚያም ውይይት ስለሚያስፈልጋቸው ህዝበ ውሳኔ አልተካሄደም። አዲሱ አበበ አቶ ንጉሱንና ከዚያው ከጎንደር አንድ ሂደቱን የተከታተሉ ቅማንት ተወላጅ አነጋግሮ ተከታዩን አጠናቅሯል። ቀጥሎ ይቀርባል። አቶ ንጉሱ በቅድሚያ እንዳብራሩት ውሳኔ ህዝቡ የማንነት ጥያቄ ሳይሆን የአስተዳደር ጥያቄ ነው። የማንነት ጥያቄው ቀደም ብሎ መልስ እንዳገኘም አመልክተዋል። እና ውሳኔ ያስፈልገው አስተዳደሩ ከየት እስከየት እንደሚሆን፣ የትኛዎቹ አካባቢዎች እንደሚይዝ መወሰን ነው ብለው፣ በዚሁ መሠረት በስምንቱ ቀበሌዎች ውሳኔ ህዝብ መካሄዱን ገልጠዋል። አራቱ ግን ይላሉ አቶ ንጉሱ አራቱ ቀበሌዎች ግን እንደገና የህዝቡ ውይይት የሚፈልጉ ሆነው በመገኘታቸው ህዝቡ በራሱ ቀጣይ ውይይት ማድረግ አለብን የሚለው ጥያቄ በማቅረቡ ይሄንን ደግሞ ከላይ እስከታች የታመነበት በመሆኑ በስምንቱ ቀበሌዎች ህዝበ ውሳኔ ተካሂዷል። ሰላማዊ ነው። በየአካባቢው ደግሞ በቀበሌዎቹ በምርጫ ጣቢያዎቹ ሀያ አራት የሀሳብ መስጫ ጣቢያዎች ነው የነበሩት። በእነዛ አካባቢዎች ምርጫ ቦርድ የቱን እየገለጸ ነው ገልጿል። ነገር ግን እንደ ማንኛውም ድምጽ እንደሚሰጥበት አንድ ዲሞክራሲያዊ ሂደት የምርጫ ቦርድ ሂደቱን ጠብቆ ለፌዴሬሽን ምክር ቤት ያቀርባል። በዚህም መሰረት የአስተዳደር ስርዓቱ በክልሉ መንግስት ይዘረጋል ማለት ነው እንግዲህ በ አስራ ሁለት ቀበሌዎች ሳይሆን በስምንቱ በትናንት ሁለት ውሳኔ ሕዝብ ተካሂዷል። ውጤቱ ምን ሆነ ለሚለው ጥያቄ አጭር መልስ ይኖራል። እንግዲህ ምንድን ነው ውጤቱን በየጣቢያው ምርጫ ቦርድ ለህብረተሰቡ ማስታወቂያ ሰሌዳ ለጥፏል። የተደራጀውንና አጠቃላይ በሁሉም የምርጫ ጣቢያዎች የድምፅ መስጫ ጣቢያዎች የተገኘውን ውጤት በተመለከተ ምርጫ ቦርድ የሚያሳውቅ ነው የሚሆነው። ኃላፊነት ደረጃም የምርጫ ቦርድ እና የፌዴሬሽን ምክር ቤት በሂደቱ ዝርዝሩን መረጃ ይሰጣሉ። በክልል ደረጃ ይሄንን ነው የምንገልጸው። አቶ ንጉስ እንደው ለአድማጮቻችን ቀለል ልብናረገው፣ መልካም ውጤት ሲባል ግን በአጭሩ ውጤቱ ገና በኦፊሴል አልተገለጠም የሚለው ያስማማናል ማለት ነው። አይደለም ውጤቱን ምርጫ ቦርድ ሀያ አራት ምርጫ ጣቢያዎቻል ይፋ አድርጓል። በየአካባቢው ገልጿል። የተደራጀውን ግን ምርጫ ቦርድ ይገልጻል ማለት ነው። በድምፅ ውሳኔ፣ በህዝብ ውሳኔ በተወሰነባቸው አካባቢዎች ላይ በየቀበሌው፣ ለዛች ቀበሌ፣ ለዛች ጣቢያ መረጃው ደርሷል። የተደራጀውን ግን የሁሉንም ሀሳብ የተሰጠባቸውን፣ ምርጫ የተካሄደባቸውን፣ ድምፅ የተሰጠባቸውን አጠቃላይ የተደራጀውን ግን አሁንም የሚገልጸው በተደራጀ ሁኔታ በየአካባቢው እንደገለጸው የየአካባቢው ህብረተሰብ አውቆታል። በተደራጀ ሁኔታ ደግሞ የሚገልጸው አሁንም ምርጫ ቦርድ ነው። ይሄንን ማክበር አለብን ማለት ነው። ለየቀበሌው የደረሰውን እርስዎ ያውቃሉ ሊነግሩን ይችላሉ። አቶ ይሄ በኃላፊነት ደረጃም በማንዴት ደረጃም የምርጫ ቦርድ ነው። ይሄንን እና አክብረን ህብረተሰቡና እኛ ሂደቱን ትክክል መሆኑን በስርዓቱ የሄደ መሆኑን አይተን የምርጫ ቦርድ የሚሰጠውን መረጃ እንጠብቃለን ማለት ነው። ባለፈው አርብ ግን እኛ ስናስተላልፍ፣ ተቃዋሚ ሰማያዊ ፓርቲ የምርጫ ቦርድ ወገንተኛ ነው እና የእሱን ውጤት ለመቀበል እንቸገራለን የሚል አስተያየት አለ። እዛ ላይ አስተያየት መግለጥ መናገር ይፈልጋሉ አቶ ንጉስ? እኔ የሰማያዊ ፓርቲ ሳይሆን የህዝቡ ነው ማዳመጥ መፈልገው ህዝቡ ምርጫ ቦርድ የሚለውን ሊቀበል እናም በዚህ ሂደት ሊሳተፍ አምኖበት ገብቶ በሰላማዊ ሁኔታ አጠናቋል። ከዛው ከአካባቢ ያገኘኋቸው አንድ እዛው ቅማንት የሚኖሩ የቅማንት ተወላጅ የሆኑ ሰው እንደገለጡልኝ ግን ስምንት ቦታ ስምንት ቀበሌ ውሳኔ ህዝብ ተካሂዶ አብዛኛው ሰው ቁጥሩ ሊለያይ ይችላል፣ አብዛኛው ሰው እንደነበርን እንቆያለን መካለል አንፈልግም የሚል ውሳኔ እንዳሳለፈ ገልጠውልኛል። የእሳቸውንም አሳብ አሰማለሁ። ተሰብስቦም ሀሳብ አለ። መጨረሻው ላይ ግን እንግዲህ እንጠብቃለን ደሞ አሁን እንዳሉትም የምርጫ ቦርድን ውሳኔ። በጣም አመሰግናለሁ። አቶ ንጉስ አመሰግናለሁ። ከዚያው ከጎንደር ቀደም ሲል እንደገለጥኩት አንድ የቅማን ተወላጅ በሂደቱም የተካፈለው ሰው አግኝቻ እናግር ያለው ምንተስኖት በላይ ይባላሉ። በስምንት ቀበሌዎች ነው ተካሂዷል የሚባለው ሁለቱ ላይ የጠራ እንዲያውም ቅርብ ቦታ ላይ የጠራ መረጃ ባይኖረኝም ወደ መተማና ጭልጋ አካባቢ የተሰጠውን ድምፅ ተከታትያለሁ። እኔ ባለ መረጃ ከአንድ ቀበሌ ውጭ በሌላው በነበረው አስተዳደር ይቀጥል በሚል እንደሆነ ማረጋገጥ ትያለሁ። በአንድ ቀበሌ ማለት ነው፣ አላየሁትም። እሺ፣ የትኛው ቀበሌ ነው? አንድ ቀበሌ ከነጋዴ ባህር ወጣ ብሎ የሆነች ሎሚዬ ምናምን የሚባል ስሟን፣ በትክክል እሷ ቦታ ላይ ብቻ እሷ ቦታ ላይ ብቻ ማሸነፋቸውን እንጂ በሌሎች ቀበሌዎች ይህን ጉዳይ በባለቤትነት ከሚከታተሉት ሰዎች አንደኛው ስደውልለት ይህን መረጃ ሰጥቶኛል። ነገር ግን በሌሎቹ ጋር ያሉት አብዛኛዎቹ መከለል አንፈልግም እንደነበር እንቆያለን ብለዋል ነው ያለኝ መረጃ። እርሶም እንደዛ ነው የሚሉኝ? በትክክል ሹምፋ ላይ ደውያለው። በስጋ የሚዛመዱ ቅማንቶችም አሉ እያረጋገጡልኝ ይህንኑ ነው። ቀደም ሲል ግን ከአማራ ክልል ኮሚኒኬሽን ጉዳዮች ኃላፊ ጋር ስንነጋገር በስምንት ቀበሌዎች ሬፈረንደሙ እንደተካሄደ፣ ነገር ግን ኦፊሴላዊ የሆነው ውጤት ወደፊት እንደሚገለጥ ጊዜውን ጠብቆ ነግረውኛል። እርስዎ ውጤቱን እንዴት አወቁት? አሁን በመንግስት ደረጃ አልተገለጠም። ገና ውጤቱ ተለጥፏል። በየቦታው በየቀበሌው በየምርጫ ጣቢያው ውጤቱ ኦፊሴላዊ በሆነ መልኩ ተለጥፎ ታውቋል። ምናልባት ድምፅም ያልተሰጠባቸው ቀበሌዎች ስላሉ የእነዚህም ውጤት ደግሞ ለጊዜው እንዲያፈጽሙ በተላኩ የምርጫ ቦርድ ቦዲው አማካይነት ለተወካዮቹ ምክር ቤት እንዲቀርብ ነው እንጂ በህብረተሰቡ ዘንድ ታውቋል። ይህን ጉዳይ እያራመዱ የነበሩ ሰዎችም እኮ መሸነፋቸውም ሁሉ አምነው ደውለው ደስ ይበልህም ያሉኝ ሰዎች አሉ። በየቀበሌው መለጠፉን የመንግስት ኮሚኒኬሽን ኃላፊውም ገልጠውልኛል፣ ግን ብሔራዊ ምርጫ ቦርድ ይፋ ሲያደረግ ያን እንጠብቃለን ብለዋል። እግዜር ይስጥልኝ አቶ ምንተስኖት በላይ፣ በጣም አመሰግናለሁ። አቶ አዲሱ ወደ ተከታዩ ዘገባ እናልፋለን። በጉጂና በቡርጂ ብሔረሰቦች መካከል የተፈጠረን ግጭት ይመለከታል። በጉጂና በቡርጂ ተዋሳኝ አካባቢዎች ባለፈው ሳምንት በተቀሰቀሰ ግጭት ከቡርጂዎች በኩል አንድ ታዳጊን ጨምሮ ቢያንስ ሦስት ሰው ተገድሎብናል ሲሉ አንድ የቡርጂ ወረዳ ባለሥልጣንና ሌላ ደግሞ የአይን እማኝ ነኝ ያሉ ሰው ገልጸውልናል። ብዛት ያለው የጤፍ ክምርም ተቃጥሎብናል ብለዋል እማኙ። የምዕራብ ጉጂ የኮሚኒኬሽንስ ቢሮ ኃላፊ ደግሞ የታዳጊውን መገደል ማረጋገጥ እንደማይችሉ ገልጸው ሆኖም ስምንት ሰው ተገድሎብናል ብለዋል። ሁለቱም ወገኖች ግጭቱ የፌዴራል መከላከያ ኃይል በመግባቱ በአሁኑ ወቅት በርዷል ብለዋል። ቆንጅታዬ ወደ አካባቢው ደውላ ተከታዩን ዘገባ አጠናቅራለች። በቡርጂ ወረዳ ዋና ከተማ ሱያማ የህዝባዊ አገልግሎት ባለሙያዊ የሆኑት አቶ ገብረ ወልድ ሂዳ በአሁኑ ወቅት በአካባቢው ቀደም ካለው ጋር ሲነጻጸር መረጋጋት እንዳለ ገልጸዋል። በእርግጥ ባለፉት ከሀሙስ እና አርብ የተሻለ አሁን አንጻራዊ መረጋጋት አለ። ምንም አይነት ተኩስ አሁን ከዛ ከዛ ቡድንም ወደዚህ የሚተኮስ ተኩስ የሚልም ምንም አይነት የጸጥታ ችግር የለም ለአሁኑ ሮብ ከቀኑ ስምንት ሰዓት አካባቢ ላይ አንድ ህፃን የአስር አመት ህፃን ከብት እየጠበቀ ባለበት ነው ከጉጂ ኦሮሞ በኩል አንዱ ግለሰብ መጥቶ በመፍለጫ አንገቱን ቆርጦ ገደለ። ወዲያው አስክሬኑን ለማንሳት እንኳን ሲሞከር ቶክስ ህዝቡ ላይ ተከፈተ። በዛ ነው እንግዲህ ግጭቱን ጀምሮ በርካታ ሰው ቆስሏል። ወደ ሶስት ነው ምናምን ሰው ያረፈው ከህጻኑ ጋር ፕላስ ደግሞ በርካታ የጤፍ ክምር ነው የተቃጠለው። እሺ አቶ ገብረ ወልድ በምን ምክንያት ነው ይህን የታዳጊ ወጣት ሊገደል የቻለው? ምን ተፈጥሮ ነው? በግጭት መካከል ነው? ግጭት ምንም አይነት ግጭት አልነበረም። ሰላማዊ ቀጠና ተብሎ እንግዲህ የቡርጂ አርሶ አደር የሚያርስበት ቦታ ነው እና ህፃኑ ከቤተሰቦቹ ጋር እ ከብት ለማገድ በሄደበት ያው ሀገር ሰላም ብሎ ከብቶ እያገር ባለበት ነው በቆንጆራ የተገደለው። ከዛም በማስከተል ነው እንግዲህ ህብረተሰቡ አስክሬኑን ለማንሳት በሚሞክርበት ጊዜ ተኩስ የተከፈተበት ንበት ላይ ያ ነው እንግዲህ መነሻው፣ ጫን ልጅ መጥቶ መግደል ነው መነሻው። ይህን ደግሞ ያደረጉት ሆን ብሎ ሆን ብሎ ነው፣ ፐርፐዝሊ ግጭት እንዲነሳ ፍላጎት ስለነበራቸው ያን ምክንያት አድርገው ነው። እነማን ናቸው እንደሱ ሲሉ? ምክንያት አድርገው የጉጂ ኦሮሞዎች። በምን ምክንያት ነው ግጭትን ለመፍጠር የሚሞክሩት? ግጭቱ ዋና መነሻው ቅድም ስንት ነ- እንደነገርኩት ዋና መነሻው ሪሶርስ ማለትም መሬትን ፍለጋ ነው። ድንበራችን እስከዚህ ድረስ ነው፣ ይሄ የእኛ መሬት ነው እያሉ ሁሌም ያው የሚያነሱት ጥያቄ አለ። አርሶአደሩ የቡርጊ አርሶአደር እያረሴ የሚዘራውን መሬት የእኛ መሬት ነው፣ ውሃ ምክንያት በማድረግ ነው እንግዲህ ለግጭት መነሻ የሚነሱት። አሁን ሁኔታው ተረጋግቷል። አንጻራዊ ሰላም ማለት ነው። አንጻራዊ ሰላም አለ፣ ከባለፈው ጋር ሲታይ በአሁኑ ሰዓት ምንም አይነት ተኩስም የለም እንግዲህ ሰላም ሙሉ በሙሉ አለ ለማለት እንግዲህ አርሶ አደሩ ወደ ማሳው እየሄደ የዘሩንም መዝራት አለበት፣ ግን ይሄ የሆነ አይደለም። ተኩሱ ግን የለም አሁን ተረጋግቷል። ከባለፈው ከሐሙስ አርብ እና ሮብ ካለው ሁኔታ አሁን በጣም ተረጋግቷል። መከላከያ ኃይል የፌዴራል መከላከያ ኃይል ገብቶ ነው ነው ያሉኝ አው ልረጋጋ የቻለው ኖርማሊ የኢፌድሪ መከላከያ ሰራዊት እዚህ መሀል ላይ ገብቶ ጉዳዩን ስላረጋጋና በሁለቱም በኩል ከዛ ከጉዚ ኦሮሞ ወደዚህ ስዘም ከነበሩ ሀይሎችን ወደ ኋላ መልሶ አሁን የሁለቱም በኩል አመራሮችን በማነጋገር ጸጥታው ወደ ነበረበት ሰላማዊ ሁኔታ እንዲመለስ አድርጎ ነው እንግዲህ መሀል ላይ ያለው መከላከያ ስራው። የቡርጂ ወረዳ የኢህአዴግ ጽህፈት ቤት ኃላፊ አቶ ማሞሽ ካኔም ሶስት ሰው ተገሎብናል፣ ቢያንስ ስምንት ሰው ቆስሎብናል ብለዋል። ሁኔታው ተረጋግቷል። ሶስት ቀን ላይ ነበረ ግጭቱ የነበረው ከሶስት ቀን በኋላ በተከታታይ አሁን የተኩስ ድምጽ የለም። ፀጥታ የመንግስት መከላከያ ኃይል እና ሌሎች ኃይሎች የጸጥታው መዋቅር አመራሮች ከክልል ጀምሮ የደቡብ ክልል በኛ በኩል ገብቶ ከኮሚያ ጋር የጸጥታን ስራ መከላከያ እየተቆጣጠረ የመገናኘ ስራ እየተሰራ ነው ያለው። እስከዚህ ሰአት ድረስ ሰላም ነው፣ እየተፈጠረ ነገር የለም። ተረጋግቷል ማለትበት ጥቃቱ የመጣው ከጉጂ አርብቶ አደር ማህበረሰብ ሳይሆን መለየው የለበሱ ኃይሎች ተቀላቅለው አይተናል የሚል ከአርሶ አደሮች በኩል መረጃ ደርሶናል። ይህም ክትትል እየተደረገበት ነው ብለዋል አቶ ማሞሽ። ወደ ጉጂ ዞን በመደወል ያገኘናቸው የምዕራብ ጉጂ ዞን የመንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ለማ ተፈራ በበኩላቸው በታዳጊው የቡርጂ አርሶአደር ልጅ ላይ ተፈጸመ ስለተባለው ግድያና ስለ ሌሎቹም ጥቃቶች መረጃው ስላልተላለፈልን ለማረጋገጥ አልችልም ብለዋል። ከኛ በኩል ግን ስምንት ሰው ተገሎብናል ብለዋል አቶ ለማ። በቡርጂ አርሶ አደሮች ላይ ጥቃት ያደረሱት መለዮ የለበሱ ኃይሎች ናቸው የተባለውንም አቶ ለማ ያስተባብላሉ። በዛ በኩል ያለውን መረጃ አሁን ይሄን እንዲህ አይነት ሰው ተገደለ ማለት ብዬ መናገር ቢከብደኝም በዛ በድንበር አካባቢ ለረዥም ጊዜ አልፎ አልፎ የእኛ አካባቢ የምዕራብ ጉጂ በዛ አካባቢ የሚኖሩት ህዝቦች፣ አርብቶ አደሮች ናቸው። እነሱ ደግሞ አርሶ አደሮች ናቸው። በዛ መሀል መሬት ጥያቄ አለ። አርሶ አደሩ ለእርሻ ይፈልጋል፣ አርብቶ አደሩ ለከብቶቹ ግጦሽ መሬቱን ይፈልጋል። ግጭት ይፈጠራል። እሺ፣ ይሄ ታዳጊ ወጣት መገደሉን አለመገደሉን እርሱ ከእርሶ ማረጋገጫ ማግኘት ትችላለሁ? ይሄ ልጅ ተገሏል። ማንስ ገደለው? ተገሏል ይባላል። ያው በዛ ወገን ስለሆነ በእኛ በኩል ያለን መረጃ የለም። በቅርብ ጊዜ ለሁለት ቀን ተከታታይ ከፍተኛ ግጭት ተደርጓል። በእኛ በኩል ቢያንስ ከስምንት በላይ ሰዎች እንደሞቱና ከአስራ አራት ሰዎች በላይ እንደቆሰሉ እናውቃለን። እንግዲህ በእነሱ በኩል ደግሞ እንደውም መለዩ የለበሱ ታጣቂዎች ናቸው ኃይል ነው መጥቶ ጥቃት ያደረሰብን ነው የሚሉት እና ታጠቀ ኃይል እንደዚህ አይነት መረጃ የለንም። ሰራዊት አይደለም አርብቶ አደር ነው በተፈጥሮው ከብቶቹን የሚጠብቅበት መሳሪያ አለው አርብቶ አደሩ እና ቢያንስ ሁሉም መሳሪያ አላቸው ማለት ይቻላል። ስለዚህ ታጣቂ ሚሊሻ ምናምን የሚባለው ነገር ሐሰት ነው። ከሁለቱም ወገኖች በኩል ያነጋገርናቸው ሰዎች በየጊዜው ለሚነሱት ግጭቶች በመንስኤነት በየበኩላቸው ላነሷቸው ችግሮች በአፋጣኝ መፍትሄ መፈለግ እንዳለበት ያሳስባሉ። በዋሽንግተን ዲሲና አካባቢዋ ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን በዛሬው ዕለት በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ የተቃውሞ ሰልፍ አካሂደዋል። በመንግስት የጸጥታ ኃይሎች እየተወሰደ ያለው ጥቃት ይቁም፣ ግድያዎቹ በገለልተኛ ወገን ይጣሩ የሚሉና ሌሎች በርካታ ጥያቄዎች ያቀረቡበትን ደብዳቤ ለዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያስገቡት ሰልፈኞች በመቀጠል በኢትዮጵያ የሰብአዊ መብት አያያዝ ላይ ያነጣጠረ ሁለት የህግ ረቂቆች ወደ ቀረቡባቸው የዩናይትድ ስቴትስ ምክር ቤቶች አቅንተዋል። በኢትዮጵያ ጉዳይ ዙሪያ የሚንቀሳቀሱ በርከት ያሉ የፖለቲካና የሲቪል ድርጅቶች ያስተባበሩትን ሰላማዊ ሰልፍ አሉላ ከበደ በስፍራው ተገኝቶ ተከታትሎ ዘገባ አጠናቅሯል። ቀጥሎ ይቀርባል። President Trump. President Trump. Stop. Stop. Stop. Stop. Stop. Stop. Stop. Stop. Supporting. Stop. The corner. The corner. Financing. The destruction region. በራሱ የማይተማመን አስተዳደር አገር በሽብር ይመራል፣ አምባገነንነትን መደገፍ ይቁም፣ የሚሉና ሌሎች ልዩ ልዩ የተቃውሞ መፈክሮችን እያሰሙ ነው። ከዩናይት ስቴትስ የውጭ ጉዳይ መሥሪያ ቤት የተነሳው ሰልፍ በዋሽንግተን ዲሲ ፖሊስና ስርዓት አስከባሪዎች እየታጀበ ወደ ዩናይት ስቴትስ ምክር ቤት ያቀናው ናው። በሰልፉ ካገኘኋቸው አንዷ ናቸው። ይህን ያሉኝ በቅርቡ ከአዲስ አበባ መምጣታቸውን የተናገሩ ሁለት የቀድሞ የኢትዮጵያ አየር መንገድ ሰራተኞችም በተመሳሳይ በተለይ ሰሞኑን እየሆነ ያለው አሳስቦ ነው። ከዚህ የመጣ ነው ይላሉ። የተገኘ ነው። አሁን ሰሞኑን ኢትዮጵያ ውስጥ ባለው የዘር ጭፍጨፋ እንዲቆምና የአሜሪካ መንግሥት በኢትዮጵያ መንግሥት የሚሰጠውን እርዳታ ሊያቆም ምክንያቱም ይህንን እየተጠቀመ ነው ሕዝባችንን ወንድሞቻችንን ቤተሰቦቻችንን እየገደለ ያለውና በተለይ ሰሞኑ እናቶቻችን አባቶቻችን እርስ በርሳቸው ባላወቁት ነገር እየተላለቁ ያሉት ለዛ ነው። ዛሬ ይህንን ድምጻችን ለማሰማት የመጣ ነው። ካሳሁን ይባላሉ የመጀመሪያው፣ አቶ አብርሃም ሁለተኛው ናቸው። ሌላው የቀድሞ የሙያ አጋራቸው፣ በኢትዮጵያ ዛሬ ያለው ሁኔታ በነጻነት ሰርተን ለመኖር አዳጋች ሆኖብን ስራችንን ጥለን ለመምጣት የተገደድን የቀድሞ የአየር መንገዱ ሰራተኞች ብዙዎች ነን ይላሉ። አሁን እዚህ ጋር እንዳየኸው ሀያ በላይ የሆኑ የአየር መንገድ ሰራተኞች አሉ። ያን ያህል የኑሮ ችግር አጋጥሟቸው አይደለም ወደዚህ የመጡት፣ ግን ፍራቻ በዘር የተከፋፈለና ኢትዮጵያዊ ሰራተኛ እንደ ኢትዮጵያዊነቱ መስራት የማይችልበት ደረጃ ላይ ያለበት አሰራር ነው ያለው። እዛ ሰርቶ መኖር እንደማይችል እንደ ኢትዮጵያዊ አውቆት ድርጅቱ ውስጥም የመንግስት ሀይል እንዳለ የሚያሳይበት ሁኔታ ነው ያለው። የዩናይትድ ስቴትስ በኢትዮጵያ ጉዳይ ትክክለኛውን ነገር ታደርግ ዘንድ ጥሪ እናደርጋለን ይላል በቀጥታ ለውጭ ጉዳይ ሚኒስትር ሬክስ ቲለርሰን በአድራሻቸው የተጻፈው ደብዳቤ። አቶ ዮሐንስ ታከለ ከሰልፉ አስተባባሪዎች አባላት አንዱ ናቸው። የሰልፉን ዓላማ እንዲህ ያስረዳሉ። የሰልፉ ዓላማ ሶስት ነው። አንደኛ መስከረም ወር እንደሚታወቀው ባለፈው ዓመት የኢትዮጵያ ሕዝብ ኢትዮጵያ መሬት አኪልዳማ ሆኖ ነበረ ኤሬቻ አንድ ሺህ ሰው በላይ የሞተበት ሰዓት ነው። እሱን ጊዜ ለማስታወቅ ባህር ዳር በነሐሴ አንድ የተጨፈጨፉትን ለማስታወስ ሰማዕቶቻችን የአሳሳውም የገርባውም የኮፈሌውም የአንዋር መስጊቱን ለማስታወስ ሁለተኛ ዛሬ እንደ ትናንትና ኢትዮጵያ እየወደቀ ብቻ የሚገባው ለመብቱ ለነጻነቱ ለኩልነቱ ለአንድነቱ እየተናነቀ ባለባት ስለሆነ አይዞን ለማለት ነው በጎናችሁ በሶስተኛ ደረጃ ኤችአር አንድ መቶ ሀያ ስምንት የሚባል ባለፈው ሀያ ስድስት ዓመታት ወያኔ በወያኔነቱ ኢትዮጵያን ህዝብ አላንበረከከም ባዕዳኖች እየረዱት ነው ሁል ጊዜ እንደምናደርገው ትክክል አይደለም ፖሊሲያችሁን መርምሩ እርዳታ ትስቱ የሚለውን ነገር ዛሬ እናደርጋለን ኤችአር አንድ መቶ ሀያ ስምንት ደግሞ ነገ ይጸድቃል የሚል ነገር አለን። ስለዚህ በዚህ በሶስት ምክንያት ነው የተሰለ እንዲያጸድቅ ግፊት እናደርጋለን። ግን ምን የምንተማመነው በእግዚአብሔርና በኢትዮጵያ ሕዝብ ነው። በሰልፎ ያገኘኋቸው የቀድሞ የአንድነት አመራር አባላቱ ሀብታሙ አያሌው የአሜሪካ መንግስት ሙሉ መልስ እንዲሰጠን አይደለም ይልቁንም ለሕዝቡና ለሚመለከታቸው ድምጻችን እንዲሰማ እንጂ ነው ያሉት። በዚህ ሰላማዊ ሰልፍ ላይ የተገኘሁት የአሜሪካ መንግስት እዚህ የሚደረገውን ሰልፍ ሰምቶ መፍትሄ ያመጣል በሚል እምነት አይደለም። አሜሪካ ይኸው በተለያየ መንገድ ድጋፍ እያደረገ ያለ ስርዓት ነው ይገባኛል። አሜሪካ እንደ ሀገር ብሔራዊ ጥቅማቸውን ቅድሚያ ይሰጣሉ። ስለዚህ በኢትዮጵያ ጉዳይ ላይ የህዝቡን ጥያቄ ለመመለስ የሚያደርጉት የተለየ ነገር ይኖራል በሚል እምነት አይደለም። ነገር ግን እዚህ የሚደረጉ ሰልፎች በኢትዮጵያ ውስጥ ያለውን ሁኔታ ያሳያሉ ነው። ኢትዮጵያ ውስጥ እያለሁኝ ለኢትዮጵያ መንግስት አይደለም ሰልፍ የምናደረግ የነበረው። ወጥተን ሰልፍ እናደርጋለን። እኛ የምናሰማውን መፈክር ወይም የምንጠይቀውን ጥያቄ ህዝቡ ይሰማል ነው። ስለዚህ አንደኛ በህዝቡ ውስጥ የሞራል ከፍታ ይፈጠራል፣ የትግል ስሜት ያነሳሳል። ምናልባት በመንግስት ውስጥም አንዳንድ በጉዳዩ ላይ መረጃ የሌላቸው ቀደም ሲል አቶ ኃይለማርያም ደሳለኝ የሀገሪቷ ጠቅላይ ሚኒስትር አንዳንድ በግልጽ መጥተው ውሳኔ መረጃ ላይ ተመስርቼ ሳይሆን በነገሩኝ እየተነሳሁ ነው የምወስነው ስለሚሉ በተሳሳተ መረጃ የሚያስወስኗቸው እንዳሉ ስለምናውቅ መረጃው በቀጥታ የሚያደርሳቸው አካል ሌላ ወይ ቅርብ ወዳጃቸውን ቢሆን ሊሰማ በሚችልበት አደባባይ መጮ እና ያለውን ሁኔታ ማስገንዘብ ነው። ስለዚህ እዚህም የወጣው ህዝብ ጋር አብሬ ወጥቼ ኢትዮጵያ ውስጥ ያለው ሁኔታ ጥሩ አይደለም፣ መቀየር አለበት። ሁሉም ተሸናፊ የሚሆንበት አካሄድ ነው እየተፈጠረ ያለውና፣ ከጸብ፣ ከብጥብጥ ከሁከት ሁሉም ነው የሚሸነፈው። አገር ሲፈርስ ሁሉም ነው የሚሸነፈው። እዚ አገር እንዳይፈርስ እንደዚህ ወደ ሲቪል ዋር የሚያስገባ ምንም የማያውቁ ኢኖሰንቶች መርጠው የተወለደ የለም። የተወለደበትን ብሔረሰብ እና መርጦ ባልተወለደበት ብሔረሰብ ማንነቱን መሰረት ያደረገ ጥቃት መፈጸም ሲጀመር ሁሉም ነው የሚጎዳው እና ይሄኛው ያኛው የሚባል የለም። ወደዛ እንዳንገፋ ለማድረግ ይህንን ሰልፍ አጋጣሚውን ተጠቅመን የቀድሞ የአንድነት አመራር አባል አቶ ሀብታሙ አያሌው ናቸው። ጋዜጠኝነት የጋዜጠኝነት ሥራ ሽብር አይደለም ሲሉ መፈክር ያሰሙት ሰልፈኞች ለረዥም ዓመታት በስር ላይ የሚገኙትን ጋዜጠኞችም አስታውሰዋል። በዩናይትድ ስቴትስ ምክር ቤቶች ከቀረቡት ረቂቆች ወይም ረቂቅ አንዱ ኤችአር 128 ነገ ይጸድቃል ተብሎ ተጠብቋል። ሶስት ሰዓት ከአምሳ ነው ከምሽቱ አሁን አዲስ አበባ ላይ። ወደ ተከታዩ ዝግጅታችን እናልፋለን። በአስራ ዘጠኝና በ25 ሜትር ባንድ እንዲሁም በናይል ሳት የሚሰራጭ ፕሮግራማችን ነው እየተከታተላችሁ ያላችሁት ክቡራትና ክቡራን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። ተከታዩ ዝግጅት ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በትላንቱ የሆላንድ ዐሥር ማይል ጐዳና ሩጫ ውድድር በወንዶቹ ኢትዮጵያውያን ከአንደኛ እስከ ሦስተኛ ተከታትለው በመግባት ድል ተቀዳጅተዋል። በኬፕታውን ማራቶንም አሰፋ መንግሥቱ ነገው በስኬት የበላይነቱን ተከላክሏል። በቻይናም የኢትዮጵያ አትሌቶች ድንቅ ውጤት አስመዝግበዋል። መሰለች በየነ በማራቶን ኢትዮጵያን ለአራተኛ ጊዜ በተከታታይ እንድታሸንፍ አብቅታለች። በርከት ያሉ የአትሌቲክስ ሩጫ ስፖርት ዜናዎችና ሌሎችንም ይዣለሁ። አብራችሁን ቆዩ። ብርሃኑ ለገሰ ከኢትዮጵያ የወንዶቹን መርስልን ቼላንጋት ከኬንያ የሴቶቹን ያሸነፉበትን የትላንቱን የሆላንድ አስር ማይል የጎዳና ሩጫ ዜና ላስቀድም። በአምስተርዳምና ዛአንዳም ከተሞች መካከል በተካሄደው ውድድር በግልጽና በኩራት ድል የተቀዳጁት አትሌቶች ብርሃኑና መርሲሊን ይሁኑ እንጂ ያሸንፋሉ ተብለው ቅድሚያ ግምት ከተሰጣቸው ሯጮች መካከል በተለይ በወንዶቹ ኬንያዊው ኤድዊን ኪፕቱ ይገኝበታል። የ24 ዓመት ዕድሜ ያለው ኪፕቱ ያለፉትን ሁለት ውድድሮች አከታትሎ ያሸነፈ ብርቱ አትሌት በመሆኑ ነበር ቅድሚያ ግምቱ የተሰጠው። አልሆነም፣ በአራተኛነት አጠናቋል። ትላንት ከአራት ሳምንታት በኋላ እዚያው ሆላንድ በሚደረገውና ለመጀመሪያ ጊዜ በሚሳተፍበት የአምስተርዳም ማራቶን እካሳለሁ ሲል ለደጋፊዎቹ ቃል ገብቷል። ለማንኛውም ፖዲየሙ ላይ የ23 ዓመቱ ወጣት ኢትዮጵያዊው ብርሃኑ ለገሰ በአንደኝነት፣ የኔው አላምረው በሁለተኝነት፣ ጅግስ ታደሰ በሦስተኝነት ወጥተው አድምቀውታል። 13 ደቂቃ ከ26 ነው ብርሃኑ ለገሰ ያስመዘገበው ጊዜ። በሴቶቹ ባለፈው ወር ለንደን በተካሄደው አትሌቲክስ ሻምፒዮና በ10 ሺ በ13ተኝነት ያጠናቀቀችው መርሲሊን ቺፕላጋት ትላንት ታሻሽላ በ53 ከ38 በአንደኝነት ጨርሳለች። ስንጀምር ድልድዮቹና የምድር ውስጥ ለውስጥ ጎዳናዎች አስቸጋሪ ቢሆኑብኝም አስረኛው ኪሎ ሜትር ላይ ስንደርስ ግን እንደማሸንፍበት ተሰምቶኛል ብላለች አትሌቷ። በሴቶቹ ሶፊያ አሰፋና ሚሚ በለጠ ከኢትዮጵያ በሁለተኛና አራተኝነት ፈጽመዋል። ሪሳ ታኬናካ ሦስተኛ። በትላንቱ የሆላንድ አስር ማይል ውድድር ከ45000 በላይ ሯጮች ተሳትፈዋል። ወደ ደቡብ አፍሪካ የኬፕታውን ማራቶን ዜና ስናልፍም አሰፋ መንግሥቱ ነገዎ ከኢትዮጵያ በተሳካ ሁኔታ ሻምፒዮንነቱን እንደ ተከላከለ እናገኛለን። አሰፋ ነገዎ በዓለም አቀፉ መድረክ ስኬት ማስመዝገብ የጀመረው እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ ም ሲሆን ትላንት ጠንካራ የሚባሉትንና ያሸንፋሉ ተብለው ቅድሚያ ግምት የተሰጣቸውን ብርቱ አትሌቶች በሙሉ ድባቅ መጥቷል። ከጎበዝ አትሌቶች መካከል ከተማ በቀለ ነጋሳ፣ ሌባን ሙታይ፣ ዳንከን ሜዮና የደቡብ አፍሪካው ዞሊሳ ታሊ ይገኙበታል። አርባ ሁለቱን ኪሎ ሜትር ሲያጠናቀቁ አሰፋ መንግሥቱ ነገው አንደኛ ሁለት አስር ዜሮ አንድ ከተማ ነጋሳ ሁለተኛ 21106 ዳንከን መዮ ከኬንያ ሦስተኛ 21126። በሴቶቹ ጥቂት ድራማ ቢጤ ታይቷል። ያም በአሯሯጭነት የገባችው ሄላሊያ ጆሐንስ እንደ ወፍ በራ ዋነኞቹን አትሌቶች ግማሹ ላይ ጥላቸው መሄዷ ነበር። ሊያበቁ ከአንድ ኪሎ ሜትር ያነሰ ርቀት ላይ ኢትዮጵያዊቷ ቤተልሔም ሞገስ ደረሰችባት። አልፋት ሄዳም በ2322 በድል አጠናቀቀች። አሯሯጯ ጆሐንስ ሁለተኛ፣ ኤግነስ ኪፕሮፕ ከኬንያ ሦስተኛ። ስምንት መቶ ሯጮች ተመዝግበውበታል በዚህ ውድድር። ወደ ቤጂንግ ቻይና ስንዘልቅ የወንዶቹን የሞሮኮው ሳለህ ኤዲን ቡናስር ነው ያሸነፈው። ዐሥራ አንድ ርቀቱን ከሁለት ዐሥር በታች ያጠናቀቁ የዓለም ፈጣን ሯጮች ሰላሳ ሰባት ዓመታት ባስቆጠረው በቤጂንጉ ማራቶን ተሳትፈዋል። የሴቶችን መሰለች በየነ ለሁለተኛ ጊዜ አሸንፋ የሀገሯንም ሬኮርድ በተከታታይ ለአራተኛ ጊዜ በማሸነፍ ሬኮርዷን ከፍ አድርጋለች። የ26 ዓመቱ ሞሮኳዊ 21118 በመግባት ሲያሸንፍ በፕራግ ማራቶን በአምስተኝነት ገብቶ ካስመዘገበው የራሱ ፈጣን ሰዓት 64 ሴኮንዶች ቀንሷል። እንደ አውሮፓውያን ዘመን አቆጣጠር በ2013 ኢትዮጵያዊው ታደሰ ቶሎሳ ካስመዘገበው የኮርሱ ሬኮርድ 20716ም እጅግ በጣም ርቋል። ብርሃኑ 21116 አስመዝግቦ በሁለተኝነት አጠናቋል። ኬንያዊው ስቴፈን ኩዌሎ ቼምላኒ ሦስተኛ። በሴቶቹ የ23ት ዓመቷ መሰለች በየነ 22744 አስመዝግባ በአንደኝነት አጠናቃለች። በቻይና ማራቶን ለሁለተኛ ጊዜ ማሸነፏ ነው። የ24ት ዓመት ዕድሜ ያላት ኬንያዊቷ ረቤካ ካንጎጎ ቼሲር ሁለተኛ ሌላዊቱ ኢትዮጵያዊት ራህማ ቱሳ ሦስተኛ በመጨረሻም የኮፐንሃገኑን ግማሽ ማራቶን ዜና ባጭሩ ተመልክቻ አበቃለሁ በወንዶቹ ከአንድ እስከ አምስት ተከታትለው የገቡት ኬንያውያን ናቸው አንደኛው ግን ለብሪታንያ የሚሮጠው አብርሃም ቼሮቤን ነው 58 ከ10 ሹራ ኪታታ ከኢትዮጵያ በርቀት በስምንተኝነት አጠናቋል አብራር ኡስማን ከኤርትራ አስረኛ በሴቶችም ለብሪታንያ የምትሮጠው ኬንያዊት ናት። ቀድማ የገባችው ዩኒስ ቹምባ ትባላለች። ዮሐን ኬሞ ሁለተኛ። ሮዛ ደረጀና መስከረም አሰፋ ከኢትዮጵያ አራተኛና አምስተኛ ሆነዋል። ረዘም ያለውን የአትሌቲክስ ሩጫ ስፖርት ዜና በዚሁ አበቃለሁ። በእግር ኳስ ዕድሜያቸው ከዓመት በታች በሆኑ አፍሪካውያን ወክለው ለሴቶቹ የዓለም ዋንጫ ማጣሪያ ትላንት በኢትዮጵያና ኬንያ መካከል የተደረገው ጨዋታ እኩል ሁለት ለሁለት አብቅቷል። ግጥሚያው የተደረገው ሐዋሳ ከተማ ሲሆን የመልሱ ጨዋታ ከሁለት ሳምንታት በኋላ ኬንያ ላይ እንደሚደረግ ፊፋ አስታውቋል። ለአፍሪካ ኮንፌዴሬሽን ዋንጫ አሌክሳንድሪያ ላይ ትላንት በተደረገው ፍልሚያ ደግሞ የቱኒዚያው ኤስፔራንስና የግብፁ አልአህሊ እኩል ሁለት ለሁለት ተለያይተዋል። በመጪው ሳምንት ማብቂያ ላይ የሩብ ፍጻሜው አላፊ ማንነት ይለያል። በእንግሊዝ ፕሪሚየር ሊግ ሰንጠረዡን ሁለቱ ማንቸስተሮች በእኩል 13 ነጥብ መምራት ይዘዋል። ቼልሲና ኒውካስል ይከተላሉ። 10ና ዘጠኝ ነጥብ አላቸው። የቀድሞው የማንቸስተር ኮከብ አጥቂ ዌይን ሩኒ የተዛወረበት ኤቨርተን ወርዶ ወርዶ ሆኗል። በእግርጌ ካሉት ሦስቱ አንዱ ላይ ተቀምጧል። 18ኛ ነው። ማንቸስተር ዩናይትድ አራት ለዜሮ ኤቨርተንን ባሳፈረበት ጨዋታ ሮሜሉ ሉካኩ ግሩም ጎሎች አግብቶ ተደንቋል። በሰባ አምስት ሚሊዮን የእንግሊዝ ፓውንድ ነው ሉካኩ ከኤቨርተን ወደ ማንቸስተር ዩናይትድ የተዛወረው። ክሷል። በዚሁ ላብቃ አድማጮቼ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደና ቆዩ ነው አሁን ደግሞ የምሽቱ ፕሮግራማችን ከማብቃቱ በፊት የማካተቻ ዜና እናሰማለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የተባበሩት መንግስታት ድርጅትን ታላቅ የሰላም ኃይል እንዲሆን የሚረዱ ድፍረት አዘል ለውጦች እንዲደረጉ ዛሬ ጥሪ አቅርበዋል። ፕሬዚደንቱ ስልጣን ከተረከቡ ስምንት ወራት ሲሆን፣ በሀገሪቱ መሪነት በተባበሩት መንግስታት ድርጅት ንግግር ሲያደርጉ የመጀመሪያቸው ነው። 193 አባላት ባሉት ድርጅት የሚንጸባረቀው ቢሮክራሲ ማከናወን የሚገባውን ያህል እንዳያደርግ እክል ሆኖበታል። የተባበሩት መንግስታት ድርጅት ባለፉት ነገሮች ላይ ማጥበቅ አይኖርበትም ሲሉ መክረዋል። የሚዙሪ ክፍለ ግዛት መዲና ሴንት ሉስ ፖሊሶች በከተማይቱ በተካሄደው የተቃውሞ ሰልፍ መስኮቶች በመሰባበራቸው ከ80 በላይ የሚሆኑ ሰዎች እንዳሰሩ ገልጸዋል። አንድ ጥቁር አሜሪካዊን የገደለ ነጭ የቀድሞ ፖሊስ ፍርድ ቤት ቀርቦ በነፃ መለቀቁን በመቃወም የተካሄደው ሰልፍ ሰላማዊ የነበረ ቢሆንም አንዳንድ ሰዎች መስኮቶችን ሰባብረዋል ይላሉ ፖሊሶቹ። የፖሊስ ኃላፊ ላሪኦቶ አንዳንድ ሰዎች ፖሊሶችን ደብድበዋል፣ ድንጋይ ወርውረውባቸዋል ብለዋል። የሂሪክን ማሪያ ማዕከል ዛሬ ማታ በማርቲኒክ ና በዶሚኒክ በኩል ያልፋል ተብሎ ይጠበቃል። ብርቱ ዝናብ የተቀላቀለበት ከባድ አውሎ ነፋስ ወደ አንዳንድ በሄሮክን ኤርማ ወደ ተደቆሱት ቦታዎች እያመራ ነው። የዩናይትድ ስቴትስ የሄሮክን ማዕከል በገለጸው መሰረት ማሪያ በሰዓት ወደ 150 ኪሎ ሜትር በሆነ ኃይል ትነፍሳለች። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮዲውሰሯ ብርሃን ኃይሉ ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባትና አዳኒ ፍሳሐየንን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል ሰላም፣ ደህና እደሩ። Zi Radio dimsa America.